የትናንትና በስቲያውን ዓለም አቀፍ የሴቶች ቀን ተንተርሶ በተሰናዳው ታላቁ ሩጫ ሀሳባቸውን ለመግለጥ የወጡ አባሎቼ ለእስር ተዳረጉ ሲል ሰማያዊ ፓርቲ ከሷል። ይበልጡን የፓርቲው አባልና የአመራር አባላት የሆኑ ሴቶች የሚገኙባቸው አሁንም በእስር እንደሚገኙ ነው ሰማያዊ ፓርቲ የገለጠው። በዚህ ዜና ዘገባ መነሻነት አሉላ ከበደ ማምሻውን ወደ አዲስ አበባ ደውሎ በፓርቲው የሴቶች ጉዳይ ምክትል ኃላፊ የሆነችውን ወይዘሪት ኢየሩሳሌም ተስፋውን ጠይቋል። በእንቅስቃሴው በመሳተፋቸው የፖሊስ ደንብ ልብስ በለበሱና የሲቪል ልብስ በለበሱ ሌሎች የደህንነት ሰራተኞች ለአጭር ጊዜ ተይዘው ከቆዩ በኋላ ሁከትና ሽብር እያነሳሳችሁ ነው የሚል ማስጠንቀቂያ ተሰጥቷቸው ከተለቀቁት ሁለት ሴቶች አንዷ መሆኗንም ወይዘሪት ኢየሩሳሌም ተናግራለች። አስር ሴቶች ነበር አንድ ላይ የነበር ነው ከሰማያዊ ፓርቲ ተዘጋጅተን ጠዋት ነው የወጣ ነው። ሩጫን በተጀመረ ከህዝቡ ጋር አንድ ላይ ነው የጀመርነው። በተለይ የኢህአዲግ ከሴቶች ፎራም ከሴቶች ሊግ የመጡ በጣም ብዙ ነበሩ። እነሱ የኢህአዲግን መዝሙር እየዘመሩ ነበር። ስለ ኢህአዲግ ጥሩነት እየተናገሩ ነበር። እኛም የወጣ ነው ድምጻችንን ለማሰማት ነበር። ምክንያቱም እንዳለ አሁን ያሉት ነገሮች በሙሉ ተዘግተውብናል። ያለን አማራጭ ባገኘ ነው ቦታ ላይ ድምጻችንን ማሰማት ነበር። ሩጫው እንደተጀመረ እኛም ጥያቄዎቻችንን ማንሳት ጀመርን። ነጻነት፣ ዲሞክራሲ፣ ፍትህ እንፈልጋለን፣ የታሰሩት የፖለቲካ ሸኞች ይፈቱ፣ ጋዜጠኞች ይፈቱ፣ የሙስሊም መፍትሄ አፈላላጊ ኮሚቴዎች ይፈቱ፣ እነዚህ ነው የመሳሰሉ ጥያቄዎች እያነሳን ሩጫውን ጨረስን። መንገድ ላይ ፖሊሶች፣ ደህንነቶች አብረውን እየተከተሉ ነበር። የተከተላችሁ ያሉት ሰዎች ፖሊሶች፣ ደህንነቶች መሆናቸውን በምንድን ነው የምታውቁት? የሩጫው አካል አለመሆናቸውን በምን አወቃችሁ? ምክንያቱም በብዛት ከዚህ በፊት የምናውቃቸው ደህንነቶች ናቸው። ሲቀጥል ደግሞ ሩጫው ለሴቶች ነው የተዘጋጀው፣ ወንዶች ግን አብረው መኋላችን እየሮጡ ነበር። ከዛ ሩጫውን ስንጨርስ እየጠቆሙ እያተያዙ ነበር እቺ ያቺ ይቺ ያለች ያቺ ያለች እያሉ ገጥ እኔና ኤልሳ በጣም ደግሞ እነሱ ሲያዙ ያው ወደኋላ ቀርተን ነበር ስንገባ እነሱ እንደተያዙ አላወቅንም መጀመሪያ ያለ ብቻችን ይዞ ወደ ሌላ ቦታ አስቀመጡን። ከሆነ ሰዓት ድረስ ላይ ህዝቡ ሲቀዘቅዝ ድረስ ሰው የሚባል የለም ነበር። እኛ ለብቻችን አስቀምጠውን ደህንነቶችና የኢንስፔክተር ማረግ የለበሰ ፖሊስ አብራቸው አለ። ያስፈራሩ የዛቱብን ስልካችን ፎቶ እያነሳን ነበር ያንን ስልክ ተባበሩ እዛ ከሆነ ሰዓት በኋላ ላይ በዛቻና ማስፈራሪያ ወደ ቤታችን አስሄድ አላ። ምንድን ነው ዛቻና ማስፈራሪያው? ለምንድን ነው የታሰራችሁት? የተገለጸላችሁ ነገር አለ? የተነገረን ነገር ውከት ሩከትና ሽብር እያነሳሳችሁ ነው። ጥጋበኞች ናችሁ። ምን ምን ጎሎባችሁ ነው? ከሌላ አካል ተልካችሁ የመጣችሁ ናችሁ። ስድቡ ለሚዲያም የማይሆን ስድብ ነው። በጣም አጸያፊ ስድብ ነበር። ስትሰድቡ ነው የነበርነው በጣም ጥጋበኞች እንደሆንን፣ ሌሎቹን ለማነሳሳት ሆን ተብሎ እንደገባን፣ እንግዲህ በፊትም ተደጋጋሚ ሙከራ እንዳደረግን እና ከአሁን በኋላ እንደማያልፍ በህይወታችንም እርምጃ እንደሚወስዱ ነው የነገሩ። ማን ነው ይሄንን የሚነግራችሁ? ማስፈራሪያና አዛቻውንም ሆነ አሁን እንዳልሽው ማስጠንቀቂያውን የሰጣችሁ ክፍል ማን ነው? ፖሊስ ጣቢያ መደበኛ የስር መቆያ ሄዳችሁ ነው? የት ነው የሆነው? ስ ይሄ አይደለም ውዛው እንዳለን መገናኛ ዲያስፖራ አደባባይ ላይ ነው የነበሩ። ሩጫ የተጀመረም የተጠናቀቀውም እዛ ላይ ነው። ከዲያስፖራ አደባባይ ወደ ታች አውርደውን ነው። አንደኛው የኢንስፔክተር ማዕረግ ልብስ ለብሷል። ሌሎቹ ደህንነቶች ናቸው፣ ሲቪል ለበስ ወይዘሪት ኢየሩሳሌም ቅድም ሌላ እድል አማራጭ ስለሌለን ይሄን አማራጭ ልንጠቀም ወጣን ብለሻል። ምንድን ነው ያ አማራጭ? ምንስ የማድረግ ነው? ምክንያቱም አሁን በአሁን ሰዓት ላይ ማንም ሰው እንደሚያውቀው ሁሉ ነገር ታስረናል ማለት እስር ቤት ያሉት በግልጽ ይሄ በጠባብ እስር ቤት ቢሆንም ያሉት የኢትዮጵያ ሕዝብ እኛ አብዛውን በፖለቲካ ውስጥ ያለን ሰዎች ምንም ሀሳባችንን በምንም መንገድ መግለጽ አንችልም፣ መጻፍ አንችልም፣ መናገር አንችልም፣ ሰላማዊ ሰልፍ ማድረግ አንችልም። ስለዚህ እንደዚህ አይነቶችን ሌላ የሚያዘጋጀውን እየተጠቀምን ሀሳባችንን መግለጽ ነበረብን። ችግራችንን ማስተላለፍ መቻል ነበረብን። ያንን ነው የተጠቀምነው። እንደ ነገርሽኝ አስሮናችሁ ነው የወጣችሁት። ስንቶቻችሁ ናችሁ ተይዛችሁ የነበረው? ለምን ያህል ጊዜ ተያዛችሁ? እኔ እኔና ኤልሳን ከአንድ ሰዓት ከአንድ ሰዓት ተኩል ለሚሆን ጊዜ ነው ሰው ውስጥ ይቀዘግ ሰዓቱን እርግጠኛ ስላልሆንኩ ነው። ሁለት ነን። ሌሎቹ አባ ስሴትና ሶስቶን ታስረው በአሁኑ ሰዓትም በስር ቤት አስገኙ። ለስራቸው መንስኤ ምን የሚል ነው እስካሁን የተገለጠው ፍርድ ቤት ሲወሰዱ ዛሬ ጠዋት ፍርድ ቤት መርማሪው ያቀረበው ነገር እንደ ክስ የሚኒሊክ ልጆች ነን የጣይቱ ልጆች ነን ብለዋል። ይሄ ደግሞ ሁከትና ሽብርን ያነሳሳል። በዚህ ምክንያት ቀጠሮ እንዲሰጠኝ ብሎ ነው መርማሪው የጠየቀው። የሚኒሊክ ልጅ ነኝ የጣይቱ ልጅ ነኝ ማለት የተከለከለ ነው በህግ? እንግዲህ በህጉ መሰረት የተከለከለ ነገር የለም። የእውነትም የሚኒሊክ የጣይቱ ልጆች ነን፣ በምን መልኩ ይታዩት አናውቅም። እንግዲህ እስካሁን የተነገረን ነገር የሚኒሊክ ልጆች የጣይቱ ልጆች ነን ብለዋል። ይሄ ደግሞ ሁከትና ሽብርን ያነሳሳል። የላካቸው አካል ማን እንደሆነ እስክናጣራ ድረስ ከዓርብ ጊዜ ቀጠሮች ሰጠን ብለው ነው የጠየቀው መርማር ወይዘሪት ኢየሩሳሌም ተስፋው የሰማያዊ ፓርቲ የሴቶች ጉዳይ ምክትል ኃላፊ ለጊዜ ሻ አመሰግናለሁ። እግዜር ይስጥልኝ። በጣም አመሰግናለሁ።